አሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዓርብ የካቲት 16 2010 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልኝ። እኔም ሰለሞን ክፍሌ ነኝ። የብአዴን ማዕከላዊ ኮሚቴ ስብሰባ ሲጠናቀቅ አቶ ደመቀ መኮንንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ምክትል ሊቀመንበር አድርጎ በድጋሚ መርጧል። የስብሰባው ስኬት ብለን የምናየው በገጠሙን ችግሮች እና የችግሮቹ መንስኤዎች እንደዚሁም የመፍትሄ ሀሳቦቹ ላይ የተሟላ መግባባትና የሀሳብ አንድነት የመጣበት ስለነበር ይሄን ነው እንደ ትልቅ ስኬት የምንመለከተው ማለት ነው። አቶ አለምነው መኮንን የበአዴን ጽህፈት ቤት ኃላፊ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በአውሮፓ 2015ና 2016 ዓመተ ምህረት በኦሮሚያና በአማራ ክልሎች ውስጥ በተካሄዱ ሕዝባዊ ተቃውሞዎች ለተነሱ ጥያቄዎች የኢትዮጵያ መንግሥት መልስ ለመስጠት የገባውን ቃል ሳይፈጽም ቀርቷል ሲል አምነስቲ ኢንተርናሽናል ወቀሰ። በጣም ጎልቶ የሚወጣ ነገር በተለይ አለዋል ሪፖርቱ። ሶማሌ ክልል የኦሮሞ ጦርላ ምንም እንኳን የተወሰኑት ተወልደው ያደጉ ቢሆንም በብሔራቸው ምክንያት እንዲተናቀል የተደረገበት ነገር ነበርና ያንን የዘገበ ሪፖርት ነው። የአምነስቲ ኢንተርናሽናል የምስራቅ አፍሪካ ተመራማሪ አቶ ፍስሐ ተክሌ ናቸው። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማለን። ስብሰባውን ዛሬ ያጠናቀቀው የባዕዴን ማዕከላዊ ኮሚቴ አቶ ደመቀ መኮንንን ሊቀመንበር አቶ ገዱ አንዳርጋቸውን ደግሞ ምክትል ሊቀመንበር አድርጎ በድጋሚ መርጧል። በገጠሙን ችግሮችና በመንስኤዎቻቸው እንደዚሁም በመፍትሔው ላይ የሐሳብ አንድነት መምጣቱ የስብሰባው ስኬት ነው ብለዋል። የባዕዴን ማዕከላዊ ኮሚቴ የብአዴን ማዕከላዊ ጽህፈት ቤት ኃላፊ አቶ አለምነው መኮንን በቅርቡ በሚካሄደው ጉባኤ ለሊቀመንበርነት ብሎም ለጠቅላይ ሚኒስትርነት ብአዴን እጩ ያቀርብ እንደሆነም የጽህፈት ቤቱ ኃላፊ ተጠይቀው፣ እጩ የማግኘቱ ጉዳይ በተናጠል በአንድ ፓርቲ የሚሰራ ሳይሆን በኢህአደግ በአጠቃላይ በጋራ የሚወሰን ነው ብለዋል። በአብይ ርዕስ ዝርዝር ዘገባ ይኖረናል። የተባበሩት መንግስታት ድርጅት መርማሪዎች ከአርባ በላይ የሚሆኑ የጦርና የሰብአዊ ወንጀሎችን በመፈጸም ኃላፊነት እንዳለባቸው የሚታመኑ ከአርባ በላይ የደቡብ ሱዳን ባለሥልጣናትና ወታደራዊ መኮንኖችን ማንነት አውቀናል ብለዋል። የተጠቀሱት ወንጀሎች የተፈጸሙት በአስር ሺዎች በተገደሉበትና ከአራት ሚሊዮን በላይ ሌሎች በተፈናቀሉበት ሀገሪት ውስጥ እየተካሄደ ባለው የእርስ በርስ ጦርነት ወቅት ነው። ዛሬ በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ይፋ የተደረገው ሪፖርት በሲቪሎች ላይ የተፈጸሙ አሰቃቂና አረመኔያዊ ድርጊቶችን ይዘረዝራል። እያንዳንዶቹ የጥቃቱ ሰለባዎች ዓይን ፈሷል፣ እንደ ከብት ታርደዋል፣ ተኮላሽተዋል ወይም ተሰልበዋል። ሌሎች ደግሞ በኃይልና በብዛት ወሲብ የተፈጸመባቸው ሲሆን ድርጊቱን የቤተሰብ አባላት እንዲመለከቱ መደረጋቸውንም ሪፖርቱ ጨምሮ አጋልጧል። ሪፖርቱ በተጨማሪም የመርማሪ ኮሚሽን አባል አንድሩ ክላፋን በሰብአዊ ወንጀሎች ሊከሰሱ በሚገባቸው በአብዛኛው የመንግሥት ኃይሎች በግልጽ የተፈጸሙ ዘር ተኮር ጥቃቶች ሲሉ የገለጿቸው ድርጊቶችንም ዘርዝሯል። የተባበሩት መንግሥታት ድርጅት መርማሪዎች ይህን የዛሬውን ሪፖርት ያወጡት 230 እማኞች የሰጧቸውን መግለጫዎችና ከ60 ሺህ በላይ ሰነዶችን መሠረት በማድረግ መሆኑን ተናግረዋል። ደቡብ ሱዳን ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2013 የእርስ በርስ ጦርነቱ የፈነዳው በአብዛኛው የፕሬዚደንት ሳልቫኪር ደጋፊ በሆኑት የዲንቃ ብሔረሰብ አባላትና በቀድሞ ምክትላቸው በሪክ ማቻር ሽምቅ ተዋጊ ኑዌሮች መካከል ግጭት በመፈጠሩ ምክንያት መሆኑ ይታወቃል። በሪፖርቱ መሠረት በሚስጥር የተያዘው የ41 ተጠርጣሪዎች ስም ዝርዝር በተባበሩት መንግስታት ለሰብአዊ መብቶች ከፍተኛ ኮሚሽነር ለዛይድ ራድ አልሁሴን ተልኳል። ከሚጠረጠሩት ውስጥም ሶስቱ የክፍለ ግዛት አስተዳዳሪዎች ሰላሳ ሦስቱ ጄኔራሎችና አምስቱ ኮሎኔሎች ናቸው። የደቡብ ሱዳን መንግሥት መገናኛ ብዙሃንን ሳንሱር ማድረጉንና ሐሳብን በነጻነት የመግለጽ መብቶችን መገደቡን ቀጥሏል ሲል የተባበሩት መንግሥታት ድርጅት ያወጣው አዲስ ሪፖርት አመለከተ። የመንግስታቱ ድርጅት በደቡብ ሱዳን ሐሳብን በነጻነት የመግለጽ መብቶች በሚል ርዕስ ያወጣው ሪፖርት ሀገሪቱ ውስጥ በዲሞክራሲያዊ መንገድ ሊቀርቡ የሚችሉ የጤናማ ክርክሮችን ምህዳር በብርቱ ያጠባል ሲል አስጠንቅቋል። በደቡብ ሱዳን የተባበሩት መንግስታት ተልእኮ ኡንሚስ እና በድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር አጥኚዎች ላለፉት 18 ወራት የችግር ሰለባዎችን እማኞችንና ጋዜጠኞችን በጋራ አነጋግረው በሰብአዊ መብቶች ጥሰት ላይ የቀረቡ ዘጠና ዘጠኝ ክሶችን መዝግበዋል። በያዝነው ሳምንት ውስጥ ይፋ የተደረገው የአጥኚዎቹ ባለ ሰላሳ ገጽ ሪፖርት ሐሳባቸውን በነጻነት ለመግለጽ የሞከሩ አንድ መቶ ሁለት ሰዎች መብቶች መጣሳቸውን ያሳያል ባለፈው ተሳስ በመንግስት እና በተለያዩ ታጣቂ ቡድኖች መካከል በተፈረመው ተኩስ የማቆም ስምምነት መሰረት የመገናኛ ብዙሀን ሰራተኞችን ማዋከብ ስምምነቱን መጣስ ነው። የኡንሚስ ኃላፊ ዴቪድ ሺረር ትናንት ዋና ከተማይቱ ጁባ ውስጥ ለጋዜጠኞች ሲናገሩ አብዛኞቹ ችግሮች የተከሰቱት መንግስት በሚቆጣጠራቸው አካባቢዎች መሆኑን አመልክተው ብዙዎች ሰለባዎችም የመገናኛ ብዙሃኑ ቤተሰቦች እንደሆኑ ገልጸዋል። ላለፉት ሶስት ቀናት ምዕራብ ሩዋንዳ ውስጥ በሚገኘው የዓለሙ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ጽህፈት ቤት ደጃፍ ከትመው ያሳለፉ ስደተኞችን ለመበተን ሀገሪቱ ፖሊስና ጦር ሠራዊት አባላት ዛሬ በወሰዱት እርምጃ አምስት የኮንጎ ዜጎች ተገለዋል። ሕይወት ያለፈው ጥይት በመጠቀማቸው መሆኑ ተዘግቧል። የሩዋንዳ ፖሊስ ያወጣው መግለጫ በዚህ ሀያ ረባሽ ሲል የጠራቸው ስደተኞችና ሰባት ፖሊሶች በተጎዱበት ድንገት ተመጣጣኝ ኃይል ተጠቅመናል ይላል። ሁሉም በፍጥነት ወደ ሆስፒታል መወሰዳቸውንና አምስቱ ስደተኞች ግን ሕይወታቸው ማለፉንም የፖሊሱ መግለጫ አክሏል። የሟቾች ቁጥር ፖሊስ ከሰጠው ሊበልጥ እንደሚችል ስደተኞቹ ያስረዳሉ። ፖሊስ ህገወጥ የተቃውሞ ሰልፍ አካሂደዋል፣ ጠለፋና ሁከት ለመቀስቀስ ሞክረዋል ሲል የከሰሳቸውን አስራ አምስት ስደተኞች ማሰሩንም ጨምሮ አስታውቋል። በሩዋንዳ ካሮንጊ አውራጃ ውስጥ በሚገኘው ካምፕ ብቻ ከ17,000 በላይ የኮንጎ ዲሞክራቲክ ሪፑብሊክ ስደተኞች ተጠልለው ይገኛሉ። ስደተኞቹ ከቅርብ ጊዜ ወዲህ ጀምሮ ተቃውሞ የሚያሰሙት የምግብ ራሽኑ 25 በመቶ መቀነሱን ነው። ክቡራትና ክቡራን አድማጮች፣ ዜናው በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት በአንድ የፍሎሪዳ ትምህርት ቤት ላይ ጥቃት ከተከፈተው ወዲህ ሌሎች ተመሳሳይ ጥቃቶችን ለመከላከል ሲባል አስተማሪዎች የጦር መሳሪያ እንዲይዙ እንደሚፈልጉ ገልጸዋል። ፕሬዚደንቱ ይህን ሐሳብ ያቀረቡት በሀገሪቱ ውስጥ ያሉ ተማሪዎች የመሳሪያ ቁጥጥር እንዲኖር በመጠየቅ ተቃውሞ እያሰሙ ባሉበት ወቅት ነው። ቢል ጋሎ ያጠናቀረው ዘገባላ አዳነች ፍስሀዬ ታቀርበዋለች። በያዝነው ሳምንት በብዙ ሺህ የሚቆጠሩ ተማሪዎች ፍሎሪዳ ክፍለ ግዛት በሚገኘው የምክር ቤት ህንፃ ተሰልፈዋል። ፕሬዚደንት ትራምፕ ባለፈው ሐሙስ ለተማሪዎች ባደረጉት ንግግር በትምህርት ቤቶች የሚከፈቱት ተኩሶችን ለማስወገድ መሳሪያ መያዝ እንደሚያስፈልግ ገልጸዋል። ስ ከአስተማሪዎቹ ሀያ ከመቶ የሚሆኑት መሳሪያ ከያዙ ተኳሾች በትምህርት ቤቶች ድረስ አይሉም። ወደ ትምህርት ቤቶቻችን ቢመጡ በሕይወት እንደማይወጡ እንዲያውቁ ማድረግ አለብን። ይሁንና የሀገሪቱ ምክር ቤት አስተማሪዎችን የማስታጠቁን እቅድ ያጸድቅ እንደሆነ ህዝብ ይደግፈው አይደግፈው፣ ወይም ምን ያህል ስኬታማ እንደሚሆን አይታወቅም። በአሜሪካን ዩኒቨርሲቲ የህዝብ ጉዳይ አስተማሪ ካፔር ካፋኖ በቅርቡ በፍሎሪዳ ትምህርት ቤት ገብቶ ተኩስ የከፈተው ሰው የያዘው መሳሪያ ኤአር-15 ነው እንበል እንግዲህ። አንድ አስተማሪ የያዘው መደበኛ ጠመንጃ ይሆናል። እናም ኤአር-15 ከያዘ ሰው ጋር ነው የሚገጥመው ማለት ነው። ጠመንጃ በሚገዙ ሰዎች ማንነት ላይ የሚደረገው ምርመራ እንዲጠናከር ከፊል ኦቶማቲክ መሳሪያዎችን ወደ ኦቶማቲክ የሚቀይሩት መሳሪያዎች እንዲታገዱና ጠመንጃ ለመግዛት የሚቻልበት ዕድሜ ከ18 ወደ 21 ከፍ እንዲል የቀረቡትን ሐሳቦች ለማየት ፈቃደኛ መሆናቸውን ፕሬዝደንቱ ተናግረዋል። ብሔራዊ የጠመንጃ ማኅበር የተባለው የሀገሪቱ ዋናው የመሳሪያ ደጋፊ የሆነው ቡድን ግን ይህን ሁሉ አይቀበልም። ዓላማቸው በሕግ የተፈቀደውን መሳሪያ የመያዝ ነፃነትን ለማገድ ነው ሲሉ ብሔራዊ የጠመንጃ ማኅበር ዋና ስራ አስኪያጅ ወይን ላፒየር ተናግረዋል። በመጨረሻም በሶሪያ በተከበበችው ምስራቅ ጉታ ላይ የሚዘንበው እጅግ ሰቅጣጭ የቦምብ ድብደባና በደማስቆ ከተማ ላይ የሚወነጨፈው የከባድ መሳሪያ ውርጅብኝ በአስቸኳይ እንዲቆም የዓለሙ ድርጅት ልዩ መልእክተኛ ስታፋን ዲ ሚስቱራ ዛሬ ጥሪ አቅርበዋል። በተባበሩት መንግስታት ቃል አቀባይ ጄኔቫ ላይ የተነበበው የዲ ሚስቱራ የተኩስ አቁም ጥሪ ሶስቱ የአስትራው የሰላም ሂደት ፈራሚዎች ሩሲያ፣ ኢራንና ቱርክ በአስቸኳይ ተሰብስበው በሶሪያ ውጊያው እንዳይባባስ መፍትሄ መሻት አለባቸው ይላል። ይህ የስታፋን ደ ሚስቱራ አስተያየት የተሰጠው የተባበሩት መንግስታት የጸጥታው ምክር ቤት በሶሪያ ላይ ለ30 ቀናት የተኩስ አቁም እንዲደረግ በሚሰጥ በሚሰጠው ውሳኔ ላይ ድምፅ ከመስጠቱ ጥቂት ሰዓታት በፊት ነው። ዜናው በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኪሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኪሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ የካቲት 16 2010 ዓ ም ምሽት ፕሮግራም ነው። የግንቦት ሰባት የቀድሞው ዋና ጸሐፊ አቶ አንዳርጋቸው ጽጌ ሕይወት በቃሊቲ ወህኒ ሁለት ከማንም የማይገናኙት ከራሱ እዛ ማማ ላይ ከሚጠብቁ ፖሊሶች ጋር እንኳን ግንኙነት የላቸውም። በራቸው የሚከፈተው በደህንነት ነው፣ የሚዘጋውን በደህንነት ነው። እዛ ውስጥ ያሉትም እሳቸውን መሆኑ ከእሳቸው ጋር የታሰሩት ምግባቸውንም አይቀበሉም፣ የሚቀበለው ደህንነት ነው። ደህንነቱ ቃል መጣ እንኳን ምግብ ተቀብሎ አይሰጧቸውም። በቅርቡ ከእስር የተፈቱት የመላ ኢትዮጵያ አንድነት ድርጅት መኢአድ የቀድሞ አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ ናቸው የሰማችኋቸው። ዘገባ ይዘናል። ሁለተኛው ዙር የአስቸኳይ ጊዜ አዋጅና የኢትዮጵያ ፖለቲካ የዛሬ እሰጥ አገባ ርዕስ ነው። እነዚህ ተካል እየተፈጠራሉ ነገሮች ቤሳንስ መጀመሪያ ላይ የነበረው ህውከትም ይሁን ከዚያ ጠቅላይ ሚኒስተሩ መስጠትም ነገሮች የበለጠ ቸልም የማይባሉ ወደ ተግባር መሄድ የግድ እንደሆነ ነው እያደረጉት የመጡት። ይህ አስቸኳይ ጊዜ አዋጁ ለዛም ይሁን መተንፈሻ አየር ወይም ቤዚንግ ስፔስ ቢሰጠው ይችላል። ነገር ግን እንደ አምን አሁን ተመልሳ አስቸኳይ ጊዜ አዋጁ የፖሊሳዊ ስራ ብቻ የሚሰራበት ከሆነ የሚሆነው እንደ ሀገር የባከነ ጊዜ ነው ሚሆን። አሁን የደረስንበት ደረጃ በዚህ በአስቸኳይ ጊዜ አዋጅ የሚፈታ አደለም። በወታደራዊ እርምጃ የሚፈታ አደለም። ሁለተኛው እዚህ ውስጥ የምናየው ነገር ኢህአዴግ ፖለቲካ አመለካከት ልዩነት ያላቸውን ወገኖች በሙሉ ያቀፈ ከሁሉም ጋር ቁጭ ብሎ የመነጋገር የመደራደር ዝግጁ አለመሆኑንም እያሳየ ነው። የምሽቱ ሰጣገባ ተከራካሪዎች የዋዜማ የኢንተርኔት ራዲዮ አዘጋጁ አርጋ ዋሽኔ ከኦስተን ቴክሳስ እና የሆርን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ናቸው። ከአዲስ አበባ በሰዓታቸው ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ፣ ስብሰባውን ዛሬ ያጠናቀቀው የብሔራ አማራ ዴሞክራሲያዊ ንቅናቄ ወይም በአዴን ማዕከላዊ ኮሚቴ አቶ ደመቀ መኮንንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ደግሞ ምክትል ሊቀመንበር አድርጎ በድጋሚ መርጧል። በገጠሙን ችግሮችና በመንስኤዎቻቸው እንደዚሁም በመፍትሄው ላይ የሐሳብ አንድነት ማምጣት የስብሰባው ስኬት ነው ሲሉ የባዕዴን ማዕከላዊ ጽህፈት ቤት ኃላፊ አቶ አለምነው መኮንን በሰጡት መግለጫ አስታውቀዋል። በቅርቡ በሚካሄደው ጉባኤ ለኢህአደግ ሊቀመንበርነት ደግሞም ለጠቅላይ ሚኒስትርነት በአዴን እጩ ያቀርብ እንደሆነ ተጠይቀው እጩ የማግኘቱ ጉዳይ በተናጠል በአንድ ፓርቲ የሚሰራ ሳይሆን በኢህአዴግ በአጠቃላይ በጋራ የሚወሰን ነው ብለዋል። የብአዴኑ የማዕከላዊ ጽህፈት ቤት ኃላፊ አቶ አለምነው መኮንን። እስክንድር ፍሬው ተጨማሪ አለው። ከጥር 12 ጀምሮ ሲካሄድ የቆየው የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን ማዕከላዊ ኮሚቴ ስብሰባ ነው ዛሬ የተጠናቀቀው። ስብሰባው የአገሪቱ ምክትል ጠቅላይ ሚኒስትር የሆኑትን አቶ ደመቀ መኮንንን ሊቀመንበር፣ የአማራ ክልል ፕሬዚዳንት የሆኑትን አቶ ገዱ አንዳርጋቸውን ደግሞ ምክትል ሊቀመንበር በማድረግ በድጋሚ መርጧል። እናም ከአመራር ሽግሽግ አንጻር እየታየ ለውጥ የለም። የስብሰባው ስኬትም አመራሩ በአጠቃላይ ወደ አንድነት መምጣቱ እንደሆነ ነው በስልክ ያነጋገርኳቸው የባህዴን ጽፈት ቤት ኃላፊ አቶ አለምነው መኮንን የሚያስረዱት። የስብሰባው ስኬት ብለን የምናየው በገጠሙን ችግሮች እና የችግሮቹ መንስኤዎች እንደዚሁም የመፍትሄ ሀሳቦቹ ላይ የተሟላ መግባባት እና የሀሳብ አንድነት የመጣበት ስለነበር ይሄን ነው እንደ ትልቅ ስኬት የምንመለከተው ማለት ነው። ወደ መጨረሻ አካባቢ ሂስና ግለ ሂስ እንደ ተካሄደ አመራሮቹ በሶስት ወይም በሁለት ቡድን ተከፍለውም እየተከራከሩ ነው የሚሉ መረጃዎች በማህበራዊ ድረገጾችም በተለያየ መንገድ ሲወጡ ነበረ። ይህንን ማለት ህይወት ነው፣ አንድነት መፍጠር ችለናል ሲሉ የውይይቱ መድረኮች እንኳን አሁንና ብዙ ሀሳብ በሚነሳበት ቢሆን የባዕዴን መድረኮች ሰፊ የሀሳብ ክርክርና ውይይት የሚካሄድባቸው መድረኮች ናቸው። በአሁኑ ወቅትም ቢሆን ይዘናቸው በቀረብናቸው ጭብጦች ላይ ሰፊ የሀሳብ ክርክሮችና ውይይቶች ነበሩ። እነዛ ውይይቶች ብዙ የሀሳብ ገበያ የተካሄደባቸው ናቸው። ሂዶ ሂዶ ግን ጥሩ የሀሳብ መግባባት እና መተማመን የተደረሰባቸው ናቸው። ከዛ ተነስቶ ዘወትርም እንደምናደርገው ሁሉ በየግላችንም ያሉ ጥንካሬና ድክመቶች ተዳሰው የጋራ የሆኑበት ከዚህ ተነስተን የሕዝቦቻችንን ችግሮች በአጠቃላይ በስርዓታችን ላይ የገጠሙ ችግሮች እንዴት ንፍታቸው የሚለውም ላይ ጥሩ የሀሳብ መግባባት የተደረሰበት ሁኔታ ነበር ብለን ነው የምናየ። የብአዴን ማዕከላዊ ኮሚቴ ስብሰባ የተጠናቀቀው የኢህአዴግ ጉባኤ በቅርቡ እንደሚጀመር እየተነገረ ባለበት ወቅት ነው። የኢህአዴግ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን እንደሚለቁ ይፋ ማድረጋቸው ደግሞ ጉባኤውን ይበልጥ ተጠባቂ አድርጎታል። የኢህአዴግ ሊቀመንበር ሆኖ የሚመረጥ ሰው በቀጥታ የአገሪቱ ጠቅላይ ሚኒስትር እንደሚሆን ያለፉ ልምዶች አሳይተዋል። ከዚህ አንጻር በአዴን እጩ ለማቅረብ ወስኖ እንደሆነ የጠየኳቸው አቶ አለም ነው ይህ በአንድ አባል ፓርቲ በተናጥል የሚደረግ እንዳልሆነ ነው ያብራሩት። ይሄ የኢህአዴግ የጋራ አጀንዳ ነው ብሎ ነው በአዴን የሚያምነው የባአዴን ግሉ አጀንዳ ብቻ ሳይሆን በኢህአዴግ ደረጃ ያለ የጋራ አጀንዳ ነው። ኢህአዴግ ስልጣንን የሚያይበት አተያይ ያለው ስልጣን የህብረተሰብ የለውጥ ማራመጃ መሆን አለበት ብሎ ነው የሚያምነው። በአጠቃላይ በሀገራዊ ለውጥ ውስጥ አመራር ሊሰጡ የሚችሉ ሰዎች በምክክር ኢህአዴግ መክሮ በሚሄድበት አቅጣጫ ሊሄድ የሚችል እንጂ በብአዴን በልዩ ሁኔታ ይሄ ይሁን ይሄ ይሁን የሚልበት ጉዳይ አይደለም ማለት ነው። ስለዚህ አቶ ከሌን ለዚህኛው ኃላፊነት ለኢህአዴግ ሊቀመንበርነት ወይ ለምክትልነት እናቅርብ በሚል የተካሄደ ውይይት የተደረሰ ውሳኔ የለም በስብሰባው ሆንም አይችልማ። አንደኛ በባህዴን ታሪክም ሆነ በኢህአዴግ ታሪክ ተናጠል አካሄድ ሳይሆን በጋራ ተመካክሮ አጀንዳው ይሄ የጋራ አጀንዳ ነው። ዝሮዝሮ ዝሮ የተጀመረውን የለውጥ ጉዞ ልማታዊና ዲሞክራሲያዊ ስርዓት ጉዞ የሀገራችንን የህዳሴ ጉዞ እንዴት አድርገን እናስቀጥለው። ህብረተሰባችን የጠየቀው የለውጥ ንቅናቄ አለ። የለውጡ ባለቤት ራሱ ህዝቡ ነው። ግን ምሩኝ፣ በአግባቡ ምሩኝ የሚል ጥያቄ ነው እያካሄደ ያለው እና ይሄን በአግባቡ የሚመራ አመራር በእርግጥ ኢህአደግ አመራር በተፈጥሮው እንደምታውቁት እና በዚህ አመራር ውስጥ ደግሞ አቀናይቶ ማስተባበር የሚችል አመራር እንዴት ነው የምናደርገው የሚለው የጋራ የምክክር ነው እንጂ በአዴን ብቻው ይሄ ይሁን ይሄ ይሁን የሚልበት የኋላ ታሪክም እንደዛ አያሳይም። በምክክር ነው የምናደርገው ብለን ነው የምናምነው እኛ በልዩ እዚህ የመከርንበት ጉዳይ የለም ማለት ነው። ያለፉ አካሄዶችን የተመለከተ ሰው ከአራቱ አባል ድርጅቶች ሊቃነ መናብርት አንዳቸው ቀጣዩ የኢህአዴግ ሊቀመንበር እንደሚሆኑ ቢገምት ለእውነታው የቀረበ ይሆናል። ኦህዴድ ትናንት ያካሄደው ስብሰባና ያደረገው ሽግሽግ ቀጣዩን ጠቅላይ ሚኒስትር አመላካች ተደርጎ የተወሰደው ከዚህ አንጻር ነው። ኦህዴድ በዚህ ስብሰባ የክልሉ ምክትል ፕሬዝዳንትና የፓርቲው ማዕከላዊ ጽህፈት ቤት ኃላፊ የነበሩትን ዶክተር አብይ አህመድን ወደ ሊቀመንበርነት ከፍ አድርጓል። የክልሉን ፕሬዝዳንት አቶ ለማ መገርሳን ደግሞ በምክትል ሊቀመንበርነት መርጧል። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ሰሞኑን ለዲፕሎማቶች በሰጡት ማብራሪያ የአዲሱ ጠቅላይ ሚኒስትር አሿሿም በጣም በተሳለጠ ሁኔታ እየተካሄደ መሆኑን ማብራራታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ብሔራዊ መግባባትን ለመፍጠር የሚያስችል መድረክ ለማዘጋጀት የኢትዮጵያ ራዕይ ፓርቲ ኢራፓ ለሀገር ውስጥ የፖለቲካ ድርጅቶች ጥሪ አቅርቧል። በሀገሪቱ ውስጥ እየታየ ያለው ሁኔታ ለመድረኩ አመቺ እንደሆነም የፓርቲው አመራር አስታውቋል። መለስካቸው አምሃ ዝርዝራለሁ። የኢትዮጵያ ራዕይ ፓርቲ በሀገር ውስጥ ለሚገኙ ፓርቲዎች ሁሉ እያሰራጨሁ ነው ባለው የጥሪ ደብዳቤው ላይ እንደገለጸው ኢትዮጵያውያንን የሚያሳስሩ ኃይሎች ሁሉ በእጅጉ ተዳክመዋል ይላል። ይህንን ላልቷል የሚለውን ትስስር እንደገና ለመገንባት ከተመሠረተበት ጊዜ አንስቶ ሲጥር እንደነበረም ኢራፓ በዚህ የጥሪ ደብዳቤው ላይ በአጽንኦት አስታውቋል። ይህን ጥሪ ለፓርቲዎች ያቀረበበትን ምክንያትም የኢራፓ ዋና ጸሐፊ አቶ መላኩ መሰለ ለቪኦኤ አብራርተዋል። ዛሬ ያደረግነው ጥሪ ምንድን ነው? ሁሉን አቀፍ ብሔራዊ መግባባት የተሳትፎ ጥሪ በሚል ከባለ ድርሻ አካላት መካከል ትኩረት ያደረግነው ፖለቲካ ፓርቲዎች ላይ ነው እና ምክንያቱም ፖለቲካ ፓርቲዎች የሀገሪቱ ጉዳይ ይመለከተናል ሲሉ ከሌሎች አካላት በተለየ ሁኔታ እስከ መምራትና ሕዝብን እስከ ማስተዳደር ጠር እንደርሳለን በሚል ብቃትና አቋም እንደተዘጋጁ ስለሚገልጹ ለዚህ ብሔራዊ መግባባት አስኳልነት መጀመሪያ መደራጀትና መነጋገር ያለባቸው የፖለቲካ ፓርቲዎች ናቸው ብለን ስለምናምን በሀገር አቀፍ ደረጃ የተቋቋሙ ሆነ የክልል ፓርቲዎችን በመላ ዛሬ ደብዳቤ እንዲደርሳቸውና ጥሪው እንዲደርሳቸው አድርገናል። በኢራፓ እምነት የብሔራዊ መግባባትን ምክንያት ባለመገንዘብም ሆነ ወይንም መግባባቱ እንዳይኖር ከመፈለግ አኳያ ብዙ የፖለቲካ ፓርቲዎች እንደ አጀንዳም አይቆጥሩትም ነበረ። አሁን ግን የተፈጠሩት ሁኔታዎች የብሔራዊ መግባባትን ጥያቄ ጉልህ አድርገው አውጥተውታል ሲሉ አቶ መላኩ ያብራራሉ። ይህን ጥሪ ፓርቲያቸው አሁን ያቀረበውም ለዚሁ እንደሆነ ያስረዳሉ። የአሁኑ ወቅታዊ የሀገራችን ነባራዊ ሁኔታ በተጨባጭ እያንዳንዱን የህብረተሰብ ክፍል እና በተለይም የኢትዮጵያ ጉዳይ ቀጥተኛ ይመለከተናል ብሎ ባለድርሻ አካላት ዘንድ የብሔራዊ መግባባት አስፈላጊነት ከፍተኛ ትኩረት ተሰጥቶት በተለያዩ ሚዲያዎችም መድረኮችም እየተንጸባረቀ ይገኛል። ስለዚህ ራፓ ምንድነው እንደ አቋሙ የያዘው ይህንን ቀደም ሲወተውትለት የነበረውን የብሔራዊ መግባባት አጀንዳና ሀገራችንን ከህልውና ጥፋትና ህዝቡንም ደግሞ ከጥፋት ቋፍ ለማዳን የሚያመቸውን ብቸኛውን መንገድ ለመከተል ብዙሃኑ የስልጣን ላይ ያለውን ህወሓት ያድግን ጨምሮ ፈቃደኝነታቸውን በማሳየታቸው ይህ ለኢራፓ ለቆመለት አላማ መንገዱን ጨርቅ ያደርግለታል ማለት ነው። ሀሳቡንም ተረድተዋል። ተጨባጭ ነባራዊ ሁኔታውም በሀገሪቱ ተከስቷል ብለን እናምናለን። ኢራፓ ይህን የብሔራዊ መግባባት አስኳል ብሎ የጠራውን መድረክ ካሳካ በኋላ ከፓርቲዎችም ሌላ የተለያዩ የኢትዮጵያ ጉዳይ ያገባቸዋል የሚባሉ አካላት ሁሉ ይሳተፉበታል ብሎ የሚጠብቀውን ሰፊ ጉባኤ እንደሚያዘጋጅ ዋና ጸሐፊው ለቪኦኤ ገልጸዋል። መለስካቸው ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ፣ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ጠቅላይ ቢሮው ለንደን የሆነው ዓለም አቀፉ የሰብዓዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ያለፈውን የአውሮፓ 2017 ዓ ም የ159 ሀገሮች የሰብዓዊ መብቶች አያያዝ የገመገመ ዓመታዊ ሪፖርት ይፋ አድርጓል። ኢትዮጵያን በተመለከተ በቀደሙት ሁለት ዓመታት በኦሮሚያና በአማራ ክልሎች ውስጥ በተካሄዱ ሕዝባዊ ተቃውሞዎች ለተነሱ ጥያቄዎች መንግሥቷ መልስ ለመስጠት የገባውን ቃል ሳይፈጽም የቀረበት እንደነበረ አምነስቲ አመልክቷል። ቆንጅታዬ የአምነስቲ ኢንተርናሽናልን የምስራቅ አፍሪካ ተመራማሪ አቶ ፍስሐ ተክሌን አነጋግራለች። ተከታዮን ያለፈው የአውሮፓውያን አመት የመብቶች ረገጣ በስፋት የተፈጸመበትና በጸጥታ አካላት ብዙ ሰዎች የተገደሉበት ግድያና ሰቆቃ እንዲሁም ሌሎች እንግልቶች የፈጸሙ ተጠያቂ የተደረጉበት የሚታወቅ ሂደት እንደሌለ የተስተዋለበት ነበር ብለዋል የአምነስቲ የምስራቅ አፍሪካ ተመራማሪው አቶ ፍስሀ ተክሌ። በተለይም በዚህ አመታዊ ሪፖርት ጎልቶ የወጣው በኢትዮጵያ ሶማሌ ክልል በክልሉ ተወልደው ባደጉና ለረጅም ጊዜ በኖሩ የኦሮሚያ ተወላጆች ላይ የተፈጸመው በቀጥታ ማባረርና ማፈናቀል መሆኑን የገለጹት የአምነስቲው ተመራማሪ በዚህ ሪፖርት የተፈናቀሉት ዜጎች ቀደም ብሎ የወጣ ዘገባ እንደመሆኑ አምስት መቶ ሺህ ቢልም አሁን ባሉ መረጃዎች መሰረት ግን አንድ ሚሊዮን እንደሚሆኑ መረጃ አለን ብለዋል። ኢትዮጵያን በተመለከተ ከመጣው ነገር ባለፈው አመት የተለያዩ የመብት ጥሰቶች እንደታዩ ነው የአመታዊ ሪፖርቱ የሚያሳየው። በተለያዩ ቦታዎች ላይ በተለይ በጸጥታ አካላት ብዙ ሰዎች እንደተገደሉ ከዛ በተጨማሪም ደግሞ የጸጥታ አካላቱ ለፈጸሟቸው የሰብአዊ መብት ጥሰቶች ተጠያቂ ለማድረግ በህግም ሆነ በሌላ መልኩ ተጠያቂ ለማድረግ የታወቀ እርምጃ እንዳልነበረ ያሳያል። ከዛ ውጭ እንግዲህ አምና እንደምታስታውሱት አስቸኳይ ጊዜ አዋጅ ነበረ። በዛ ጊዜ ውስጥ የታሰሩ ሰዎች ብዙዎቹ ተፈተው ነበር። ጥንካሬዎቹ ቀጣይ የሆኑ እስር ላይ እንደነበሩና የተወሰኑት በዚህ በፀረ ሽብር አዋጁ እንደተከሰሱ ያሳያል። በጣም ጎልቶ የሚወጣ ነገር በተለይ አኗዋል ሪፖርቱ በሶማሌ ክልል የኦሮሞ ሞ ተወላጆች ላይ የደረሰው ከፍተኛ ማባረር ከክልል ማባረር እንዲሁም ደግሞ ማፈናቀል ላከ ጅጅጋ ከቶጎጃሌ፣ ከደገሃቡር እና ከሌሎች የሶማሌ ክልሎች የኦሮሚያ ተወላጆች ምንም እንኳን ተወሰኑት ተወልደው ያደጉ ቢሆንም በብሔራቸው ምክንያት እንዲፈናቀል የተደረገበት ነገር ነበር እና ያንን የዘገበ ሪፖርት ነው። በተጨማሪም ደግሞ በዚህ በሁለቱ ክልሎች አካባቢ የሚኖሩ አርሶ አደሮች በጸጥታ አካላት በተለይ በሶማሌ ክልል ልዩ ኃይልና ሚሊሻዎች በደረሰባቸው ጥቃት ቀያቸውን ለቀው ንብረታቸውን ጥለው እንዲሰደዱ መደረጉ ሪፖርቱ ላይ አምስት መቶ ሺህ ነው ያው ሪፖርቱ ነው ቀደም ብለን ስለሆነ ማለት ነው። አሁን ባለው መረጃ ግን በተለይ ዩኤን ዶክመንት ባወጣው እስከ አንድ ሚሊዮን የሚደርስ ሰዎች በኢንዱስትሪያርት መፈናቀላቸውን ያሳያል እና የተፈናቃዮችን ያው በተለያዩ መልኩ ፈላጊ ድጋፍ አልተደረገላቸውም። በተለያዩ ጊዜ መጠለያ ጣቢያዎች ናቸው ያሉት የሚኖሩበት ሁኔታም አስቸጋሪ መሆኑን እናታለ። ስለዚህ እነዚህ እነዚህ ናቸው ዋነኞቹ ባለፈው ዓመት ብቻ ሳይሆን ኢትዮጵያ ውስጥ የተቃውሞ እንቅስቃሴዎች በተካሄዱባቸው በቀደሙት ዓመታት በተለያዩ የጸጥታ ኃይሎች በተወሰዱ ከልክ ያለፉ እርምጃዎች የሞቱ ሰዎች ቁጥር በአሁኑ ጊዜ አንድ ሺህ ደርሷል ብለዋል አቶ ፍስሐ። ከሁለት ሺህ አስራ አምስት ኦክቶበር ጀምሮ ተቃውሞዎች ነበሩ። እነዚህ ተቃዋሚዎች አካባቢ ታታቂዎች በደህንነት ሰራተኞች በክልልና በፌዴራል ፖሊስ አንዳንዴም በመከላከያ ሰራዊቱ ከልክ ያለፈ እርምጃዎች ይወሰድባቸው ነበር። በዛ ወቅት ደግሞ የሞቱ አሁን ቁጥሩ ከአንድ ሺህ በላይ ደርሷል። ለምሳሌ ለማስታወስ ባለፈው ኦክቶበር ሀያ አምስት አምቦ ላይ አስር ሰዎች በዚህ በስኳር በጫኑ መኪናዎች ላይ ባደረሱት የመንገድ የመዝጋት ምክንያት አስር ሰዎች በአንድ ቀን ሊገደሉ ተደርጓል። አስራ አምስት ሰዎች አካባቢ ከፍተኛ ጉዳት ደርሶባቸው ሆስፒታል ተወስደዋል። እነዚያን ያደረጉት ሰዎች አልተጠየቁም። ሻሸመኔ ላይ እንደዚሁ ሰልፍ የወጡ ሰዎች አንድ ቀን አራት ሰዎች ተገድለዋል። ኖቬምበር እና ሀማሬሳ ላይ እንዲሁ ሴፕቴምበር አስራ ስድስት ላይ ባያን አቆጣጠር ነው እንደዚሁ ሶማሌ ክልል የተፈናቀሉ ሰዎች በግደተኛ ጣቢያ ዲዛይን መጠለያ ጣቢያ ውስጥ በተነሳ ግርግር ምክንያት ቢያንስ ዘጠኝ ሰዎች ተገድለዋል። ይህን ሁሉ ያደረጉት የመከላከያ ሰራዊት አባላት ምንም እርምጃ አልተወሰደባቸውም እንደሚወሰድም የሚያሳይ ነገር የለም። እዛ አጠቃላይ ይህንን ሲሪየስ የሆነ የሰብአይነት ጥሰት የሚያደርሱ አካላት ያለ ተጠያቂነት እንዳሉ ነው የሚያሳየው። እና እነዚህ ማሳያ ነው እንጂ ብዙ ናቸው። ቶርቸር ይፈጸማል የተባለ ሪፖርት ይደረጋል ተገቢ ማጣራት አይካሄድም። ብዙ ጊዜ አሁን በጸረ ሽብር አዋጁ የሚከሰሱ ሰዎች ፍርድ ቤት ላይ ገላቸውን ሁሉ እያሳዩ ነው የተፈጸመባቸውን የስቃይ እርምጃ የሚያሳዩት። ግን እዛ ላይ ቢሆን የሚደረግ ነገር የለም። በአስቸኳይ ጊዜ አዋጁ ባለፈው በነበረው የታሰሩ ሰዎች የተለያዩ ጥሰቶችን አሳይተዋል ። እሱን ተከታትሎ ጉዳቱን ያደረሱትን ሰዎች ለሕግ ለማቅረብ የተደረገ ጥረት የለም ና በአጠቃላይ እንደምናየው ኢትዮጵያ ውስጥ የሚደርሱ በተለይ በተጋላት የሚደርሱ የሰብአዊ መብት ጥሰቶች ያለ ተጠያቂነት እንደሚካሄዱ ነው የሚያሳዩት። የኢትዮጵያ መንግሥት በቅርቡ ታዋቂ የፖለቲካ መሪዎች፣ ጋዜጠኞች እና ጦማሪያንን ጨምሮ በሺዎች የሚቆጠሩ እስረኞችን ለቋል። ከዚያ የተከተለው አዲሱ የአስቸኳይ ጊዜ አዋጅ ግን ሁኔታዎችን ከማሻሻል ይልቅ የማክረር አካሄድ የታየበት ሆኖ እንዳገኙት ነው የአምነስቲው ተመራማሪ ግምገማቸውን የሰጡት። አጠቃላይ ከመስተካከል ይልቅ ወደኋላ ማክረር አይነት ነገሮች ነበር የነበረው። በአውሮፓውያን አቆጣጠር በጃንዋሪ ሶስት ላይ የኢህአዴግ ውስጥ አምራ ድርጅቶች ሊቀመንበራት ወጥተው የማሻሻያ እርምጃዎች እንወስዳለን፣ እስረኞች እንለቃለን ሲሉ ጥሩ እርምጃ ነው ይቀጥሉበታል ተብሎ ነበረ። ኢትዮጵያ መንግስትም ያንን ትክክል ያስተገብረዋል ብለን ተስፋ አድርገን ነበር። በወቅቱም ተስፋችንን ገልጸን ነበር። ግን አሁን የሆነ ያለው ነገር ግን ግራ የሚያጋባ ነገር ነው። በተገባው ቃል መሰረት ብዙ ሰዎች ተለቀዋል። ባለን ቁጥር መሰረት ከትናንትና ድረስ ከሰባት ሺህ ሰዎች በላይ ከእስር ተለቀዋል። ታዋቂዎችን ደግሞ እነ እስክንደር ነጋ፣ በቀለ ገርባ፣ ዶክተር መራራ፣ ሌሎችም በጣም ታዋቂ የሆኑ ጋዜጠኞች፣ የፖለቲካ ፓርቲ አመራር አካላት፣ ብሎገርስ እንደዚሁ ክስ ተቋርጦላቸዋል። በፍቃዱ አጥናፍ፣ እነዚህ ሁሉ ክሳቸው ተቋርጦ ይሄ ጥሩ ሆኖ እያለ ግን አሁን የታወቅ የአስቸኳይ ጊዜ አዋጅ ነገሮችን ወደ ውሃ ላይ የሚመልስ ነው የሚመስለው። ምክንያቱም በተደጋጋሚ አምነስቲም እንዳለው ሌሎችም እንዳሉት አሁን ኢትዮጵያ ውስጥ ያለው ተቃውሞ ከዳር እስከ ዳር በተለይ በኦሮሚያ እና በአማራ ክልሎች ያለው ተቃውሞ ነጻነትን እና ሰብዓዊ መብትን ነው የሚጠይቀው ነው እንግዲህ ሌሏ ነገርም አይጠይቅም። የተለየ አላማ የላቸውም። ከሁለት ሺ አስራ አምስት ጀምሮ የሚጠየቀ የነበረው ነገር ተመሳሳይ። ስለዚህ ያንን ጥያቄ በአግባቡ ከመመለስ ይልቅ መብቶችን በመገደብ ሰዎች እንዳይሰለፉ በመከልከል ኢንተርኔት፣ ሬዲዮ፣ የውጭ መገናኛ ዙዋንን በመዝጋት እና ሌሎችም ጨቋኝ የሆኑ እርምጃዎችን በመውሰድ ያንን የነጻነት ጥያቄ ለማፈር መሞከር የማያስኬድም ነው ተገቢም አደለ። የሀገሪቱ ፓርላማ ሲሰበሰብ ተገቢውን ማሻሻያ ያደርግበታል ብለን ተስፋ እናደርጋለን ብለዋል የአምነስቲ የምስራቅ አፍሪካ ተመራማሪ አቶ ፍሳሐ ተክሌ። ቆንጅታየንና እንግዳዋን አቶ ፍሳሐ ተክሌን እናመሰግናለን። ወደ ቀጣይ ርዕስ እንለፍ። በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ተሰሚነት ያላቸው ጆኒ ካርሰን የኢትዮጵያን ወቅታዊ ጉዳይ አስመልክቶ አሳታፊ የፖለቲካ ስርዓትና የዲሞክራሲ ተቋማት በፍጥነት እንዲገነቡ መክረዋል። ሄኖክ ሰማእግዜር አጭር ዘገባ አለው። በአፍሪካ ከናይጄሪያ ቀጥሎ በህዝብ ብዛት ሁለተኛ የሆነችው ኢትዮጵያ በምጣኔ ሀብት እድገት ያስመዘገበችውን እመርታ የገለጹት የዩናይትድ ስቴትስ የሰላም ተቋሙ ጆኒ ካርሰን በኢትዮጵያ አሁን ለሚታዩ ችግሮች የፖለቲካ ስርዓቷ አሳታፊ አለመሆኑ አይነተኛ ጉዳይ ነው ብለዋል። ላለፉት ሁለት ተኩል አስርት ዓመታት የኢትዮጵያ ፖለቲካ በሚያስቆጭ መልኩ አነስተኛ ቁጥር ባላቸው የትግራይ ብሔር አባላት የበላይነት ሲመራ ቆይቷል። መጠነ ሰፊ ስልጣንና አስተዳደራዊ ሚናው የተያዘው የህዝቡን ሰባት ወይንም ስምንት ከመቶ የሚሆነው ብዛት ያለው በዚህ ብሔር አባላት ነው። አብላጫ የህዝብ ቁጥር ያላቸው ሁለቱ ብሔሮች ማለትም አማራዎችና ኦሮሞዎች በፖለቲካ ሂደቱ አልተሳተፍንም፣ ከስልጣንም ርቀናል የሚል ስሜት አድሮባቸዋል። ባለፉት ሦስት ምርጫዎች ተቃዋሚዎች የሚሳተፉበት የፖለቲካ ምህዳር ሲጠብ መታየቱን የተናገሩት ጆኒ ካርሰን ኢትዮጵያ የተሻለ ምርጫ የሚካሄድባቸው መንገዶች እንድታፈላለግ መክረዋል። ሁሉም ብሔሮች ትርጉም ባለው የስልጣንና የአስተዳደር መዋቅሮች እንዲሳተፉ ማድረግ አንገብጋቢ ጉዳይ መሆኑን ነው ጆኒ ካርሰን የገለጹት። ምስተር ካርሰን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ረዳት የውጭ ጉዳይ ሚኒስቴር ሆነው ያገለገሉ አንጋፋ አሜሪካዊ ዲፕሎማት ናቸው። ከምሽቱ 3 ሰዓት ከ33 3 ሆኗል። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ወደ ምሽቱ የመጨረሻ የመጽሔት ዘገባ እንሸጋገራለን። ዴሞክራሲያዊ ተሃድሶና የልማት ንቅናቄ ይባላል የጅቡቲ ዋናው ተቃዋሚ ፓርቲ በአውሮፓ የዘመን አቆጣጠር በ2016 ዓ ም ከተካሄደው ባለፈው ዓመት ማለት ነው ፕሬዚደንታዊ ምርጫ መውጣቱ የሚታወስ ሲሆን በዛሬው የእንደራሴዎች ምርጫም አልሳተፍም ብሏል። ይህም በዚያች የምስራቅ አፍሪካ አገር ዴሞክራሲን በተግባር የመተርጎም ነገርን አጠያያቂ አድርጎታል እየተባለ ነው። ሳሌም ሰሎሞን ያጠናቀረችው ዘገባ አለ አዲሱ አበባ ያቀርበዋል። የፓርቲው መሪ ዳህር አህመድ ፋራህ ለቪኦኤ በሰጡት ቃል ይህን ተናግረዋል። ጅቡቲ ውስጥ ምርጫ መቼም ጊዜ በሐቅና በነጻነት ተካሂዶ ስለማያውቅ የሕጋዊነት ችግር አለ። የዲሞክራሲና የምክር ቤታዊ ችግርም አለ። የአገሪቱን ምርጫና የድምፅ አሰጣጡን የሚቆጣጠር ነፃ አካል እስከሌለ ድረስ ሂደቱን ተአማኒ ማድረግ አይቻልም ሲሉም አህመድ ፋራህ አስገንዝበዋል። ሐቀኛና ነጻ ባልሆነ ምርጫ መካፈል በሂደቱ መቀለድም ይሆናል። ምክንያቱም ሂደቱ በራሱ የሐሰትና የጨዋታ በመሆኑ ሲሉም አክለው ገልጸዋል። ምንም እንኳ ለለውጥ ከፍተኛ ፍላጎት ያለ ቢሆንም ጅቡቲ ወደ ዲሞክራሲያዊ ስርዓት የምታደርገው ጉዞ መንግሥቱ ተቃዋሚዎችንና ፕሬሱን እያፈነ በመሆኑ በአጭሩ ተቀጭቷል ነው የሚሉት የተቃዋሚ መሪ ዳህር አህመድ ፋራህ። ጅቡቲ ፕሬዝዳንቷን በየአራት ዓመቱ የምትመርጥ አገር መሆኗ ይታወቃል። የወቅቱ ፕሬዚዳንት ኢስማኤል ኦማር ጎሌህ ወደ ሥልጣን ከመጡ ወደ 20 ዓመታት ሆኗቸዋል። ይህም አፍሪካ ውስጥ ለብዙ ዓመታት ሥልጣን ላይ ከቆዩ መሪዎች አንዱ ያደርጋቸዋል። በቅርቡ የተካሄደውን የ2016ቱን ፕሬዚዳንታዊ ምርጫ 86 በመቶ ማሸነፋቸውም ይነገራል። አገሪቱ ከፈረንሳይ ቅኝ ነፃ እንደወጣች የተተኩትንና ለ22 ዓመታት የገዙትን አጎታቸውን ተክተው ነው ወደ ሥልጣን የመጡት። አፍሪካ ውስጥ ትንሹ አገር ጅቡቲ ይህ ነው የሚባል ብሔራዊ የኃይል ምንጭ የላትም። ይሁንና ከፋርሱ ባህረ ሰላጤ ጋር የሚገናኘው ቀይ ባህር ጅቡቲን አፍሪቃ ውስጥ እስትራቴጂካዊና ለውጭ አገሮች ወታደራዊ ጦር ሰፈርነት ምቹ በክልሉ ፖለቲካም ዋና ተዋናይ አድርጎታል። ዩናይትድ ስቴትስ፣ ፈረንሳይ፣ ጃፓን፣ ቻይናና ጣሊያን ጅቡቲ ውስጥ ጦር ሰፈር አላቸው። የፈረንሳዩ ጦር ሰፈር ደግሞ ከስፓኝና ከጀርመን የተውጣጡ ወታደሮችን ያካትታል። የሁሉም አገሮች መገኘት ግን ውሱን ነው። ማለትም ከተወሰነ አቅም በላይ መሄድ አይችልም። ሲም ታክ በስታርፎድ ዓለም አቀፍ ወታደራዊ ታክቲኮችንና ስትራቴጂዎችን የሚከታተሉ ከፍተኛ ተንታይ ናቸው። ከዚህ አኳያ ጅቡቲ የሚኖራትን የሴኩሪቲ ማለት የጸጥታ ፈተና ይገልጣሉ። ማለትም የጅቡቲ መንግሥት አንዳች ችግር ሲገጥመው እነዚህ ሀገሮች ሁሉ ይደርሱለታል ማለት አይደለም። ሆኖም ግን በተወሰነ ደረጃ ሊመጣ የሚችለውን አደጋ ከፍ ሊያደርግ እንደሚችል ነው የገለጡት ተንታኙ። የተቃዋሚው መሪ ፋራህ እንደሚሉት ግን ጅቡቲ ውስጥ የውጭ አገሮች መኖር የአገሪቱን ሴኪሪቲ ከፍ ማድረጉ እውነት ነው። ያ ግን በእያንዳንዱ የጅቡቲ ዜጋ ሕይወት ውስጥ አልተንጸባረቀም። ታቢሊቲ ማተርስ አይ አክኖሎጅ ባት ስታቢሊቲ የተረጋጋ ሁኔታ መኖሩ የታመነና ወሳኝነትም ያለው ነው። መረጋጋት ግን የህዝቡ የዕለት ተዕለት ኑሮ ግምት ውስጥ ያስገባ መሆን ይኖርበታል። መረጋጋት ለማን? እውነተኛው መረጋጋት ለህዝቡ ደህንነት፣ ለአገሪቱ ልማት፣ ለማኅበራዊ ፍትሕ፣ ለነጻ ኢኮኖሚ እንጂ ለገዢው መደብ ሊሆን አይገባም። ለዚህ ዘገባ ቪኦኤ በተባበሩት መንግስታት ድርጅት የጅቡቲ ቋሚ መልእክተኛና የዩናይትድ ስቴትስና የካናና አምባሳደር ከሆኑት ከመሐመድ ሲያድ ዳውሌህ ጋር ኢንተርቪው ወይም ቃለ መጠይቅ ለማካሄድ ያደረገው ሙከራ አልተሳካም። ይሁን እንጂ ጅቡቲ ያሉ ከፍተኛ ባለሥልጣናት ከአፍሪካ ህብረት የልዑካን ቡድን አባላት ጋር ተገናኝተው የዓለም አቀፉን አካል ምልከታ ከግምት እንደሚያስገቡ ተናግረዋል። ክቡራትና ክቡራን አድማጮች፣ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ሶስት ሰዓት ከሰላሳ ስምንት ደቂቃ ነው። አሁን አዲስ አበባ ላይ የአየር ስርጭት ፕሮዲውሰሩ ንጉሱ ታምሬ፣ ቴክኒሻን ናሽዋን ካሌ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። የምሽቱን ስርጭት እያስተናገድን አብረናችሁ ያለ ነው ሰሎሞን አባትና ሰለሞን ክፍሌ ነን። አሁን ወደ ተከታዩ ቅንብር እናልፋለን። የአቶ አንዳርጋቸው ጽጌ ሕይወት በወህኒ ዓለም አቀፍ ጉዞ ላይ ሳሉ ከየመን ዋና ከተማ ሰና አውሮፕላን ጣቢያ ተጠልፈው ወደ ኢትዮጵያ የተወሰዱትና አሁን እስር ላይ የሚገኙት የቀድሞ የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በቃሊቲ ማረሚያ ቤት ውስጥ በጥብቅ እየተጠበቁ እንደሚገኙ በቅርቡ ከእስር የተፈቱት የቀድሞ የመያድ አመራር አባል አቶ ክንፈ ሚካኤል ደበበ አበበ ቀስቶ በመባል የሚታወቃሉ ለአሜሪካ ድምፅ ተናግረዋል። የአቶ አንዳርጋቸው ጽጌን እንቅስቃሴ ለሁለት ዓመታት ከታሰርኩበት ሆኜ በሽንቁር እከታተል ነበር ብለዋል። ጽዮን ግርማ ዝርዝር አላት። መጨረሻ ላይ ታሰርኩት፣ ዋይታ ሀውስ የሚባል የተለየ እስር ቤት እና ትኩረት የተደረገባቸው ሰዎች የሚታሰሩበት ቦታ ነው እና ሶስት የተለያዩ ክፍሎች ግቢዎች አሉት። ጠባብ ጠባብ የሆኑ ግቢዎች እኛ ያለንበት አንድ ጊዜ አምስቱ ከዛ አራት አሁን ደግሞ አምስቱንም ሌላኛው አንዷለም የነበረበት እና ከአቶ መላኩ ፋንታ ጋር የነበረበት ነው። ሶስተኛው ና አቶ አንዳርጋቸው ጽጌ ያለበት በፊት ደግሞ አቶ ታምራት ላይኔና አቶ ስዬ አብርሃ የታሰቡበት የነበረ ከዛ በኋላ ያደር ጄኔራል ፈጠራ ነው አሳምነው ጽጌ ና ሌሎች የሚታሰቡበት የነበረ በኋላ ደግሞ አንዷለም አራጌ ስ እና ሌሎች የሶስት እስረኞች አብረው አምስት አቶ መላኩ ፋንታ ጀምሮ ገቢዎች ታስረውበት የነበረ እስር ቤት ነው። እኛ ወደዛ ሲሄድ በሁለት ሺ ሰባት አስራ አንድ ነው ወደዛ ያልኩት። ከዛ በኋላ ምንድን የሆነው ያን ቤት ሲፈልጉት ጥር አስራ ሰባት ሁለት ሺ ሰባት ዓመተ ምህረት ሁላችንም እንዳዲስ ተበውዘን እኔ ከነበርኩበት ቤት ጥቄ እኔ እስክንድር ነጋ፣ አቶ መላኩ፣ አቶ ገብረዋድ እንዲ ጊዮርጊስ ገቢዎች ወደ ሌላ ነበረ አቤት የተፈለገው አቶ አንዳርጋቸውን ለማስገባት ስለነበረ እንደ አዲስ ይታደስ ነበር እንደገና ለማዘጋጀት ታስተ አንዳርጋቸው እዚያ አሁን እና እስክንድር ትንፖት ሊት ውስጥ ማለት መቼ ነው ወደዛ የመጡት? እኛ እንግዲህ ጥር ሰባት ሁለት ሺህ ሰባት ወተን ወደ ሌላ ስንጆሱ ስድስተኛ ቤት የሚባል ሄደን ቤቱ ታድሶ ለስድስት ወር ያህል ባዶ ከቆየ በኋላ ሐምሌ ሁለት ሺህ ሰባት ከተ አንዳርጋቸው ጽጌ እዚያ ገብተዋል። ከተ አንዳርጋቸው ጽጌ ጋ ለተመልካችነት ይሁን ለጫዋችነት ይሁን በግልጽ ባልታወቀ ሁኔታ ሁለት ሌሎች ከተለያየ ዝም ከዘና አንድነት የተጨመሩ አቶ አሰፋ ቁሴና ዳዊት ዲባቤ የሚባሉ ማን የሚባሉ ማን የሚባሉ? አሰፋ ቁሴና ዳዊት ዲባቤ የሚባሉ ሁለት እስረኛ የተጨምረው እዛ ገቡ። እኛ ደግሞ ሰው እንደገባበት ቤቱ ስኝ ስኝ ስምተ ነበረ። ከዛ በኋላ ለተወሰኑ ወራት እኛ እዛ ነበርነ እንደ አዲስ አንድ ክፍል ድሮ ቢሮ የነበረ ክፍል ተሰርቶ ወደ እስር ቤት የሚለወጠው ህዳር ስድስት ቀን ሁለት ሺ ስምንት ዓመተ ምህረት ተመልሰን ወደ ዋይት ሀውስ ገባን። ዋይት ሀውስ ከገባም በኋላ ለመጀመሪያ ጊዜ አቶ አንዳርጋቸውን አየኋቸው። ህዳር ስምንት ቀን ሮ ብሎ ከሰዓት በኋላ ስሉጡ ጋ ቤተሰብ ይሁን ላቦታውን ለመጀመሪያ ጊዜ ያየኋቸው። ይዛለግል የመተያየት እድሉ ነበራችሁ ማለት ነው። ክፍት ነበረ የእሳቸው ያሉበት ግቢና እናንተ ያላችሁበት እኛ ያለ ነው። እነሱ ወጥተው በእኛ በር በኩል አልፎ ነው የሚሄዱት መውጫው በር ላይ ነው ያለ ነው። የእኛ ቤት የእነሱ ትንሽ ቡድን ወደዛ ሆኖ ያለው እና ሲመጡ እኔ የመኪና ድምፅ ስንሰማ አዲስ ነገር ስለነበረ ምንድን ነው ብለን እኔ በቀዳዳ ስመለከት አቶ አንዳርጋቸው ሲወጣ ይ ከሰላሳ ደቂቃ በኋላ ተመልሶ ሲገባ ወደ ቤት በቀዳዳ ይወጣ ከአቶ አንዳርጋቸው ጋር የመነጋገር እድል ነበራችሁ? በአካል ተገናኝተን የማውራት እድል አልነበረንም ግን በአጋጣሚ በተደጋጋሚ በየሳምንቱ ከዛ በኋላ ከህዳር አስራ ስምንት ቀን በኋላ፣ ቅዳሜ ቅዳሜ ከስምንት ሰዓት በኋላ ለሰላሳ ደቂቃ ከቤተሰብ ጋር የመገናኘት ለመጀመሪያ ጊዜ እኛ ከገባን ነው መውጣት የጀመረው። ከዛን ጊዜ ጀምሮ በቀዳዳ ሁለት ዓመት ያህል ሁሉ ጊዜ ቅዳሜ እየጠብቅ መውጣትና መግባቱን በወት ለመሆኑ የሚያረጋግጥ ነበር። ስለዚህ በቀዳዳ ከማየት ውጪ ሌላ እንቅስቃሴያቸውን የማየት እድል አልነበረውትም ማለት ነው። በአይን የመተያየት እድሉ ይበት ነው ይል። ከዛ በኋላ የምታያዩበትን ቆርቆሮ ስለደፈኑት እሳቸዋ እኔም እንደማያቸው ሁል ጊዜ ያያቸው ነበር እና የሚወጡት ቅዳሜ ከሰዓት ነው። ሰው ሁሉ ተገናኝቶ ካበቃ ምሳ ከተበላ በኋላ መኪና ይመጣል። አንዳንድ ዲካት ደብዛብኛ ይመጣል። አንዳንድ አምቡላንስ ይመጣል። አንዳንዴ ሚሳን ታጌሮ ይመጣል። እሱ የሚጠብቋቸው ጠባቂ አንድ ከዛ ደግሞ ሁለት የደህንነት አባላት በተራ የተመደቡ አሉ። እዛ አካሄዳሉ የግቢው ዋና አስተዳዳሪ ቢሮ አለ። እዛ ቢሮ ውስጥ ነው የሚገናኙት። አንዳንድ ጊዜ እኔ ቤተሰብ ተገናኝቼ ሳልመለስ ስለሚወጡ የሚገቡበትን ቢሮ ቤት ወርደ ሲገቡም የሚያዩዋቸው ጊዜ። ስለዚህ በየሳምንቱ ቤተሰብ ሊጠይቃቸው ሲመጣ ብቻ ነው የሚወጡት ማለት ነው። አንዳንድ ጊዜ ኤምባሲ ወይም ኢናሀይል አንዳንድ ጊዜ አጋጣሚ ይወጣሉ። አንዳንድ ጊዜ ማክሲሙ ግን ተደጋጋሚ አይደለም። በጣም ሬሮ ነው። በሶስት ወር ምናምን አጋጣሚ የሚሆኑበት ጊዜ አለ እና የሚወጡበት ጊዜ አለ ኤምባሲ አጋጣሚ አንድ ቀን ከኛ መካከል አንዱ ቢሮ ተጠርቶ የሄደ ጊዜ የእንግሊዝ ግንባች አንድ ኩለን እንዳየ ይመገኛል እዛቸው ደግሞ በቲካ ተሄዱ ይዋጋል ይሄ የውጥር አይደለም። ክቡራትና ክቡራን አድማጮች ይህ ዝግጅት አልተጠናቀቀም። በነገው ምሽት እንድትከታተሉት እንጋብዛለን። ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐዬ ነች። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ኢትዮጵያን ወደ መረጋጋት ወይም ወደ መታወክ ሊያመራት የሚችልበት ሁኔታ እንዳለ ተገለጸ፣ አፍሪቃውያን ፍልሰተኞች ከእስራኤል መባረር መጀመራቸው ታወቀ፣ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት ስለ ኢትዮጵያ ጠቅላይ ሚኒስትር ከስልጣን የመሰናበት ውሳኔ ሲዘግብ የኢትዮጵያ ገዢ ፓርቲ ሁለት አማራጮች እንዳሉት ያወሳል። በአገሪቱ የሚካሄዱን ተቃውሞ ለማቆም የሚችል የማይበገር አቋም ያለው ወይም የፖለቲካ ነጻነት እንዲኖር የሚፈቅድ ለዘብተኛ ጠቅላይ ሚኒስትር መሰየም ይላል። የገዢ ፓርቲ ውሳኔ ከአፍሪካ እጅግ ፈጣን የኢኮኖሚ እድገት ካሳዩት ሀገሮች አንዷ የሆነችው ኢትዮጵያ የምትረጋጋበት ወይም ወደ ሰፊ ህዝባዊ ተቃውሞና ደም መፋሰስ ልታመራ የምትችልበት ሁኔታ እንደሚያስከትል ሃሌሉያ ሉሌ የተባሉ አዲስ አበባ ያሉ ተንታኝ መናገራቸውን ብሉምበርግ ድረገጽ ገልጿል። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ከአቻምና አንስቶ አልፎ አልፎ ሞት ያስከተሉ ተቃውሞዎች እንደገጠሙትና ባለፈው ዓመት የታወጀው የአስቸኳይ ጊዜ አስተዳደር በተለይም በኦሮሚያና በአማራ ክልል የሚካሄደውን ተቃውሞ እንዳላቆመ ዘገባው አውስቷል። ባለፈው ወር የኢትዮጵያ መንግስት በመቶዎች የሚቆጠሩ እስረኞችን እንደሚፈታ አስታወቀ። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከስልጣን መውረድ ከተምሳሌትነት አንጻር ጠቃሚ ቢሆንም በሀገሪቱ የፖለቲካ ኢኮኖሚ ላይ የሚኖረው አንደምታ በሚተካቸው ሰውና በአተካኩ መንገድ ላይ ይወሰናል ሲሉ ተንታኙ ሃሌሉያ ማስረዳታቸውን ድረገጹ ጠቅሷል። በአንድ መቶ ሚሊዮን የሚገመት ህዝብ ያላት ኢትዮጵያ በአፍሪቃ ቀንድ በአልቃይዳ ላይ በሚካሄደው ትግል ዋነኛ የዩናይትድ ስቴትስ አጋር ናት። የሰባ ሁለት ቢሊዮን ዶላር ኢኮኖሚ ጄኔራል ኤሌክትሪክን መሠረቱ ጆሐንስበርግ የሆነ ስታንዳርድ ባንክ ቡድንን የመሳሰሉ መዋለ ንዋይ አፍሳሾችን ለመሳብ ችሏል። ጠቅላይ ሚኒስትር ኃይለ ማርያም የህወሓት የበላይነት አለ የሚለውን እምነት መሰረት በማድረግ ሚዛኑን ለመጠበቅ ሲሉ የአማራና የኦሮሞ ብሔር ተወላጆችን ከአንድ የትግራይ ተወላጅ ጋር በምክትል ጠቅላይ ሚኒስትርነት ሾመዋል። አሁን ታዲያ ገዢው ፓርቲ እውነት የፖለቲካ ለውጥ ማድረግ ዓላማ ካለው የሚቀጥለው ጠቅላይ ሚኒስትር ከሁለቱ ብሔሮች ማድረግ ይኖሩበታል ይላል የብሉምበርግ የዜና አገልግሎት ድረገጽ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሥልጣን ለመሰናበት የወሰኑት ለኦሮሞ ተወላጅ ቦታ ለመልቀቅ ከሆነ በኢትዮጵያ ያለው ውጥረት ሊረግብ ይችላል ሲሉ ዋሽንግተን ዲሲ ያለው አትላንቲክ ካውንስል የአፍሪካ ማዕከል ምክትል ሥራ አስኪያጅ ብራውን ብሩተን መናገራቸውን ብሉምበርግ የዜና አገልግሎት ዘግቧል። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ ከእስራኤል ስለሚባረሩ አፍሪቃውያን ፍልሰተኞች ጽሑፍ አቅርቧል። ዮሐንስ ተስፋ ጋብርና ሌሎች አምስት ኤርትራውያን ፍልሰተኞች ከእስራኤል ለእያንዳንዳቸው የተሰጠውን 3500 ዶላር ተቀብለው በግዴታ ውጡ ከተባሉበት ሀገር ተነስተው ወደ ኡጋንዳ እንዳመሩ ድረገጹ ጠቅሷል። በውዴታ ነው የምትሄደው ይላሉ። ሐቁ ግን በግዴታ ነው፣ ምክንያቱም አማራጩ እስር ቤት ነውና ሲል ዮሐንስ ተስፋ ገብረ መናገሩን ድረገጹ ጠቅሷል። ይህ ችግር በብዙ ሺህ የሚቆጠሩ አፍሪካውያን ስደተኞች ላይ የተደቀነ ሲሆን ከሀገሪቱ የመውጣቱን አማራጭ ካልተቀበሉ ላልተወሰነ ጊዜ የሚታሰሩ መሆናቸውን በሀገሪቱ ባለሥልጣኖች ተገልጾላቸዋል። ምንም አይነት ዋስትና ሳይሰጣቸው ስሟ ወዳልተገለጸ የአፍሪካ ሀገር ነው የሚሄዱት። ብዙ ከእስራኤል የወጡ ፍልሰተኞች ሩዋንዳና ዩጋንዳ የገቡ ቢሆንም ሁለቱ የምስራቅ አፍሪካ ሀገሮች ስደተኞችን ስለ መቀበል ጉዳይ ከእስራኤል ጋር ያደረግነው ስምምነት የለም ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። ዮሐንስ ተስፋ ጋብርና አምስት ሌሎች ኤርትራውያን ኡጋንዳ ሲገቡ በኦፊሴላዊው የኢሚግሬሽን ክፍል ሳይሆን አንድ የአገሪቱ ባለሥልጣን በዕቃ መጫኛው በኩል አሽልኮ በታክሲ ካምፓላ ወደሚገኝ ሆቴል ከወሰዳቸው በኋላ ፓስፖርታቸው ትግርኛ በሚናገር ሰው እንደተወሰደ ከተወሰኑ ሰዓታት በኋላም ካለ ፓስፖርታቸው ከሆቴሉ እንዲወጡ መደረጉን ዮሐንስ እንደገለጸ የዋሽንግተን ፖስት ጋዜጣ ድረገጽ ጠቁሟል። ሌሎች አምስት ከእስራኤል የተባረሩ ወንዶች ለደህንነታቸው ስለሰጉ ከመናገር ተቆጥበዋል። ዮሐንስ ድባርዋ ከተባለው የኤርትራ ደጋማ ቦታ በሕገ ወጥ አሸጋጋሪዎች በኩል ወደ ሱዳን ከወጣ በኋላ ቤተሰቦቹ 3900 ዶላር ከፍለው ወደ ግብፅ ሲናይ በረሃ እንደወሰዱት ገልጿል። ቤተሰቦቹ ገንዘቡን እንዲከፍሉ ለማስገደድ ሲሉ አሸጋጋሪዎቹ እጅግ እንዳሰቃዩት፣ አብረውት ከነበሩት ሰዎች ቢያንስ ሁለት የሚሆኑት ከግብፅ ወታደሮች ጋር በተካሄደ የተኩስ ልውውጥ እንደተገደሉ ዮሐንስ ተስፋ ጋብር አውስቷል። ወደ እስራኤል ከገባ በኋላ ግን አንድ ደግ እስራኤላዊ ምግብና ልብስ እንደገዛለት፣ ከዚያም በአንድ ምግብ ቤት ስራ አግኝቶ አፓርትማ እንደተከራየና የባንክ ሂሳብ እንደከፈተ ነገር ግን በየሁለት ወራቱ ቪዛውን ማሳደስ ያስፈልገው እንደነበር፣ አንዳንዴም ከአምስት ቀናት በኋላ እንዲመለስ ሲጠየቅ እንደነበረ ዮሐንስ ተርኳል። ይሁንና አንድ ቀን አብረውት የሚኖሩ ሁለት ሰዎች ከተፈቀደው ጊዜ በላይ ዘግይታችኋል ተብሎ ከታሰሩ በኋላ እስር ቤት ከገባው ሰው ሆኜ አልወጣም በሚል ለመውጣት መወሰኑን፣ በነጌብ ምድረ በዳ በሚገኘው እስር ቤት ሕግ የሚባል ነገር እንደሌለና የፈለጉትን እንደሚያደርጉ እንደ ውሻና እንደ አህያ እንደሚቆጥሩ ዮሐንስ መናገሩን ዋሽንግተን ፖስት ጋዜጣ ድረገጽ ገልጿል። እስራኤል 40 ሺህ ለሚሆኑ አፍሪካውያን ስደተኞች በ39 ቀናት ውስጥ ከአገር እንዲወጡ በያዝነው ወር ማስጠንቀቂያ ሰጥታለች። ከሞላ ጎደል ሁሉም ፍልሰተኞቹ ኤርትራውያንና ሱዳናውያን ናቸው። ሁለቱ አገሮች ደግሞ አጠያያቂ የሰብዓዊ መብት አያያዝ ሪኮርድ ያላቸው ናቸው። ፍልሰተኞቹን የማባረር ዕቅድ እስራኤል ውስጥ ቁጣ አስነዝቷል። አውሮፕላን አብራሪዎች፣ ሐኪሞች፣ ደራሲያን፣ ራባዮችና በአይሁዳውያን ላይ ከተፈጸመው ፍጅት የተረፉ ሰዎች ፍልሰተኞቹን የማባረሩ ተግባር እንዲቆም ጥሪ አቅርበዋል ሲል ዋሽንግተን ፖስት ድረ ገጽ ላይ የወጣው ጽሑፍ ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩል። የመጨረሻው ቅንብር እሰጥ አገባ ነው። ተከራካሪዎች የዋዜማ የኢንተርኔት ራዲዮ አዘጋጅ አርጋዋ ሽኔ ከኦስትን ቴክሳስ እና የሆን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የቀደመውን ትኩስ ዜና በቅጡ ተረድተን ቀጣዩን ለማገናዘብ ሳንችል ሌላ ትኩስ ዜና ከሚከተልበት ደረስን ይመስላል። የነገሮች በፍጥነት መለዋወጥና ብዙም ወደማይታወቅ አቅጣጫ የማምራት አዝማሚያ እስካሁን የሚታወቁትን መሠረት አድርጎ የተሻለ ግምት የመስጠት አቅምም ሳያሳንስ አልቀረም። እስኪ በዚህ ቅጽበት እዚህ ስቱዲዮ እያለን ከእጃችን ወደ ገባ ጉዳይ ልውሰዳችሁ። የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ ድንጋጌ ይፋ ማድረጉ እየተዘገበ ነው። ዝርዝሩን ወደፊት እንመለከታለን። ነገር ግን ይህ አዋጅ ቢጸድቅና ተፈጻሚነት ቢያገኝ በእርግጥ አገሪቱ አሁን ላለችበት ሁኔታ ከሕዝብ ለሚነሱ ጥያቄዎች አጥጋቢ መልስ መስጠት የሚያስችል መንገድ ይከፍታል? በእርግጥስ ዘለቄታ ላለው መፍትሄ የሚያዳርስ አቅጣጫ ነው? ዳንኤል ካንተ ልጀምር። ተስፋ አለኝ ው ያላለኝ፣ ተስፋ ምንድን ነው መሰለህ፣ የዛሬ አመት እንዲያውም አስቸኳይ ጊዜ አዋጁ እንደተነሳ ወይም እንዲነሳ አካባቢ መሆን አለበት እዚሁ ላይ ስዋይ ምንድን ነው የነበረኝትን የባከነው ወቅት ነው ብዬ ነበር ያስቀመጥኩት። የጸጥታ ስራዎች ተሰርተው፣ ነገር ግን ምንም የፖለቲካ ስራ ሳይሰራበት ያ ጊዜ ባክኖ ነው ያለፈው። ፓርቲዎቹን የረባ ነገር ሳይሰሩ ማለት ነው። ዳንኤል የፖለቲካ ስራን ማስፈጸም ይበልጡንም የፖለቲካ ተዋናዮቹ ነው። ጥያቄው ግን ኢህአዴግ ራሱ መመለስ ሳልችል ቀርቻለሁ ላላቸው የህዝብ ጥያቄዎች መልስ መስጠት የሚያስችል እድል ይሰጣል ወይ የሚለው ነው። አዎ እንግዲህ የፖለቲካ ስራ ስልም ለማለት ነው። የጸጥታ፣ የሰላም፣ የማስከበር ስራ ያው ፖሊሳዊ ስራ ነው። ያው ፖሊሳዊ ስራ በቋሚነት ሀገር እንግዲህ በፖሊስ ወይም በወታደር አይጠበቅም። የፖለቲካ አመራር የፖለቲካ መፍትሄ ነው። ከተቃዋሚዎች ጋር ድርድር አድርገህም ይሁን ህዝብ ማወያየት ይሁን የተለያዩ ሪፎርሞችን አድርገህ ዘላቂ ነገር የምትፈጥረው በዛ መልኩ ነው። አሁን ያለፈው አመት የአስቸኳይ ጊዜ አዋጅ ምንድን የሆነው? ፖሊሳዊ ስራ ሲሰራ ነበረ። በፖለቲካው መስክ ግን ችግሮችን በመሰረታዊነት በመፍታት ይሁን ህዝብ በማዋየት ይሁን ወይ ተቃዋሚዎችን ሴሬስ በሆነ መልኩ በመጥራት ይሁን ድርድር ራሱ እንኳን የጀመረው እኮ ኦልሞስት አስቸኳይ ጊዜ አወጁ ካለቀ በኋላ ነው ገና ድርድር እንኳን የተጀመረው። ስለዚህ እነዚህ እነዚህ ነገሮች ሌሎች ነገሮች አደራጀት ለውጦችና ለማድረግ ለዛ የሚሆን ፋታ ነው የሚሰጥህ ወይም ሊሰጥህ የሚገባ አስቸኳይ ጊዜ አወጁ። ስለዚህ በዛ መልኩ ይጠቀሙበታል አሁንም የሚል ተስፋ አለኝ። እነዚህ ተከታታይ እየመጡ ያሉት እየተፈጠሩ ያሉት ነገሮች ሳምንት መጀመሪያ ላይ የነበረው ሁከትም ይሁን ከዚያ ጠቅላይ ሚኒስተሩ መስጠቅም ነገሮች የበለጠ ቸልም የማይባሉ ወደ ተግባር መሄድ የግድ እንደሆነ ነው እያደረጉት የመጡት ቃል የገባቸው ነገሮች ተግባራዊ ለማድረግ ይሞክራል የሚል ኤክስፔክቴሽን አለኝ። ይህ አስቸኳይ ጊዜ አዋጁ ለዛም ይሁን መተንፈሻ አየር ወይም ቤዚንግ ስፔስ ሊሰጣው ይችላል። ነገር ግን እንደ አምን አሁን ተመልሳ አስቸኳይ ጊዜ አዋጁ የፖሊሲዊ ስራ ብቻ የሚሰራበት ከሆነ ነው ሌላ እንደ ሀገር የባከነ ጊዜ ነው የሚሆነው ማለት ነው። መልካም ምናልባትም ከመባከን ያለፉ ጥያቄዎች እንድናነሳ የሚወሰዱ እርምጃዎች ሊያስከትሏቸው የሚችሉ ጉዳቶች ከጊዜያዊነት ባለፈ በዘለቄታው ሊያመጡ የሚችሉ ትንጣጣ ያለ ፍርድ ውሳኔ የሚሰጥበት ሁኔታ እንድንጠይቅ ግድ የሚሉ ጉዳዮች አሉ። ሁለተኛ ዙር ይሄንበት ነውና፣ እስኪ አርጋው አንተም በዚሁ ትኩስ ዜና ላይ ከጠቅላይ ሚኒስትሩ የስልጣን መንበር ለመነሳት የፈቃደኝነት ደብዳቤ ማግባት ተከትሎ ሊመጡ የሚችሉ ሁኔታዎችን እየተጠባበቅን ነበር ብልሃል። ይሄ አንዱ ይሆን ከሆነስ ለተነሱት ጥያቄዎች መልስ የመስጠት አቅም አለው ወይም ይበጃል ብለህ ታምናለህ? አዎ፣ ይሄ ጠበቅ የነበረ እና ከመጀመሪያውም ስልት ተደርጎ የተወሰደው ይህንኑ የአስቸኳይ ጊዜ አዋጅ ለማምጣት እና የጸጥታ ኃይሉን ጡንቻ የበለጠ ወደ መድረክ ለማምጣት የታሰበበት ነው የሚመስለው። ክፋቱ ምንድን ነው ይህ እርምጃ አሁን ሀገሪቱ ውስጥ ያለውን ችግር ከተማቆም ይልቅ የማባባስ አደጋው ከፍተኛ ነው። ምክንያቱም ከዚህ በፊት የአስቸኳይ ጊዜ አዋጅ ታውጆ በእነሱ ጊዜዎች ውስጥ ተፈጥሮ የነበሩ አንጻራዊ መረጋጋቶች የፖለቲካ መፍትሔ ይመጣል ከሚል ግምት ነበር። አሁን ግን የደረስንበት ደረጃ በዚህ በአስቸኳይ ጊዜ አዋጅ የሚፈታ አይደለም፣ በወታደራዊ እርምጃም የሚፈታ አይደለም። ሁለተኛው እዚህ ውስጥ የምናየው ነገር ኢህአዴግ ተቀናቃኞቹን ወይም የፖለቲካ አመለካከት ልዩነት ያላቸውን ወገኖች በሙሉ ያቀፈ ከሁሉም ጋር ቁጭ ብሎ የመነጋገር የመደራደር ፍላጎቱ አናሳ መሆኑን ወይም ለእሱ ዝግጁ አለመሆኑንም እያሳየን ነው። ነገሩ በባሰበት ሰዓት ወደ ጠመንጃ መሄድ ለፖለቲካዊ መፍትሄ ዝግጁ አለመሆን፣ ይህንን ያሳያል። ይህ ደግሞ የሚመነጨው በማናቸውም ሁሉን አቀፍ የፖለቲካ ውይይቶች ስልጣኔን ላጣ እችላለሁ፣ ተቀባይነቴን ለድርድር ማቅረብ የለብኝም ከሚልም ፍርሃት ሊሆን ይችላል። ዞሮ ዞሮ ግን ብቸኛውና ዘላቂው መፍትሄ ወደ ውይይት መድረክ መሄድ ነው። እኔ በአስቸኳይ ጊዜ አዋጅ ምንም አይነት እኔ በሙያም የዕለት ተእለት እንጀራዬ የጸጥታ ጉዳዮችን እከታተላለሁ። በተለያዩ ሀገሮች እንዲህ አይነት መፍትሄዎች በተለይ እንደ ኢትዮጵያ ያሉ ምንድን የተለያይነት እና የተጠራቀም የፖለቲካ ችግር ባለባቸው ሀገሮች ውስጥ መፍትሄ ማምጣት አቅሙ እጅግ በጣም በጣም በጣም ዝቅተኛ ነው። እዚህ በዛ በዚህ እርምጃ ተጨማሪ የሰው ህይወት ይጠፋል፣ ተጨማሪ ንብረት ይወድማል። ያ ነው እኔ የሚያስፈራኝም። እና ኢህአዴግ መባነን አለበት። አሁን ወደ ተሻለው መንገድ መምጣት አለበት። ይሄ የመጨረሻው ሰዓት ነው የሚል ሀሳብ ነው ያለው። መልካም ክርክሩም ያለትም ሁኔታዎች በፍጥነት እየተንከባለሉ ባሉበት፣ ሌሎች ጥያቄዎች እንዲነሱ ዘለግ ያለ ክርክርና ውይይቶች እንዲካሄዱ የሚጋብዝ ነው። የዜጎች መብት በሚከበርበት ህገ መንግስታዊ ጥበቃ በሚደረግበት መስራት ወይንም ህግን ማስከበር አልቻልኩም ሲባል ብቻ የሚደረግ ድንጋጌ መሆኑን እናውቃለን። የአስቸኳይ ጊዜ አዋጅ፣ ዳንኤል ቀደም ካነሳቸው ጭብጦች ባሻገር አሁን በስልጣን ላይ ስላለው ኃይል ማስተዳደር አቅም ምን ይነግረናል? በሁለትና ሶስት አመት ውስጥ ሁለተኛ ጊዜ የመጣ የአስቸኳይ ጊዜ አዋጅ ነው እና አዎ፣ የመንግስት የማስተዳደር አቅሙ ችግር ውስጥ እንደገባ ወይም እንደተፈተነ የሚያከራክር አይደለም። እንግዲህ ምንድነው አሁን የሚሆነው? አንድ ነገር ለማስተካከል የተለያዩ ክፍሎች ይኖሩታል። ጸጥታ መኖር ይኖርበታል። ህግና ስርዓት በተወሰነ ደረጃ መኖር ይኖርበታል። ነገር ግን ያ ብቻውን ደግሞ አገር በዛ ብቻ አይቆምም። ሌሎች ደግሞ መስተካከል ያለባቸው ነገሮች መኖር ይኖርባቸዋል። አሁን ለምንድን ነው የመንግስት የማስታዘ አቅም የተፈተነው? የውጭ ሀይሎችም እንበል ህቡዕ አድራጀቶችም እንበል ከህዝብ ደግሞ የሚመጣ ቁጣ፣ ቅሬታ፣ ተቃውሞ የምንበል እነዚህ ሁሉ ነገሮች ተዳምረው ከያቅጣጫው ፈንገው የሚይዙት ዝም ብሎ መንግስትን የማስታገር አቅምን ብቻም ሳይሆን መፍትሄ የመስጠት አቅሙን ጭምር ነው፣ ወይ ደግሞ ለመፍትሄ የመስራት ችሎታውን ጭምር ነው የሚገድቡት። ስለዚህ አሁን በዚህ ማዕቀፍ ውስጥ የአስቸኳይ ጊዜ አዋጁ ጀስቲፋይ ሊደረግ ይችል ነው ወይ? ደግሞ እንግዲህ የማብራሪያቸውን እንሰማለን። ነገር ግን እንደሚገባኝ የአስቸኳይ ጊዜ አዋጁ እነዚህም ነገሮች ለማድረግ አቅምና ፋታ እንዲሰጠን ነው። ምክንያቱም የአካባቢ አስተዳደሮች በእሳት አደጋ ስራ ላይ ተጠምደው አይተናል። እነዚህ ነገሮች ላይ እንኳን መፍትሄ አቅጣጫ፣ ቻርት አድርገህ ከተቃዋሚዎች ጋርም ድርድር ለማድረግ የሚሆን የህግ ማሻሻያዎችን ወጥ ተርፈ ነገር ለማድረግ የተረጋጋ ኢንቫይሮንመንት ሲኖር ነው፣ የተወሰነ ጸጥታ ሲኖር ነው ያን መስራት የሚያስችልህ። ስለዚህ አስቸኳይ ጊዜ አዋጁ ለዛ የሚሆን ፋታ ሊሰጣቸው ይችላሉ እንጂ በራሱ ዘረቀያዊ መፍትሄ አይሆንም። መልካም አርጋው። አዎ ጥሩ የአስቸኳይ ጊዜ አዋጁ ኢህአዴግ ከራሱ ውጪ አሁን ሀገሪቱ የገባችበትን ችግር መፍትሄ መስጠት ፍላጎት እንደሌለው ደግሞ ደጋግሞ በደንብ ያረጋገጠበት እርምጃ ነው ብዬ ነው የምወስደው ለዘላቂ መፍትሄ ግን በሮች መከፈት አለባቸው በዚህ አስቸኳይ ጊዜ አዋጅም ወደፊት መራመድ አንችልም የዜጎችን መብት ጨፍላቂ ነው ግን ደግሞ ኢህአዴግ በብዙ ቦታዎች ያለውን የቅቡልነት ችግር በሀገር አቀፍ ደረጃ የበለጠ የሚያባብሰው ነው የሚመስለኝና፣ ግማሽ ሀገሪቱን እያስተዳደረ አይደለም አሁን። ስለዚህ በወታደር ሀይል ማስተዳደር የሚችል አይመስለኝም፣ እና ነገሮችን ወደ ባሰ ውስብስብ መንገድ የሚመራ ነው የሚመስለው። መልካም። የሚቀጥሉት ጥቂት ቀናት የሚወስዱን አቅጣጫ እንመለከታለን። ተከታይ ውይይቶች፣ ተከታይ ክርክሮች ይኖራሉ። አርገባሽን ከዚህ ከዩናይት ስቴትስ፣ ዳንኤል ብርሃኔ ከአዲስ አበባ፣ እንግዶች ሁለታችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አመሰግናለን። እናመሰግናለን። እኔ ማሉላን እና ሁሉንም ተሳታፊዎች ያመሰግናለሁኝ። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን፣ የትግርኛ ፕሮግራም ይቀጥላል። አብራችሁን ስላመሻችሁ በጣም እናመሰግናለን። ሰላም፣ በደህና አምሹ